ስጥልን የተከበራችሁ ተመልካቾቻችን እንደምናምሽታችኋል። ከአሜሪካ ድምፅ ዋሽንግተን ዲሲ የጋቢና ቤ መሰናዶ ጀመረ። በጣም በጣም በጣም ነው የሚረብሸው። በጣም ያደርግሽበት የተወለድሽበት አካባቢ ወቅታዊ ሁኔታና እንዲሁም ደግሞ ሌሎች ስፖርት ነክ ዘገባዎችም አሉን። ኤደን ገረሙ የምሽቱን መሰናዶ በመምራት ኤልያስ አስማረ ደግሞ በድምፅና ምስል ምህንድስ ነው ክምላዊ የአሜሪካ ድምፅ የዲጂታልና የስቱዲዮ ባለሙያዎች ጋር በመሆን አብራችሁን ታመሹ ዘንድ በአክብሮት እንጋብዛለን። የኢትዮጵያ ባለስልጣናት የአዲስ አበባ ከተማን ለማልማት በያዙት እቅድ መሰረት በታሪካዊቷ ፒያሳ የተካሄደው ፈረሳ ነዋሪዎቿን ለከፍተኛ ሀዘን ዳርጓል። ተቺዎችም መንግስት የአዲስ አበባ የኮሪደር ልማት ብሎ የጀመረውን የከተማ እድሳት እቅድ ህንፃዎችን ከማውደን ባለፈ ማህበራዊ ትስስርን እያፈራረሰን ይላሉ። የአጃንስ ፍራንስ ፕሬስ ያደረሰንን ዘገባ ስመኝ ሸቁየ ካነጋገረቻቸው ነዋሪዎች ጋር አርጋ እንደተከታዩን ዘገባ አሰናድታለች። ለወጣቷ ሰሚራ ፒያሳ የኢትዮጵያ ርዕሰ መዲና አዲስ አበባ እምብርትና የዘመናዊነት አውራ ብቻ አይደለችም፤ እትብቷ የተቀበረበት ታሪካዊ የትውልድ ቦታዋም ናት። ሰሞኑን የከተማዋ አስተዳደር በሚያካሄደው የኮሪደር ልማት አብዛኛው የፒያሳ አካባቢ በመፍረሱ ሰሚራ በከፍተኛ ሐዘን ውስጥ ትገኛለች። ታሪካችንና ማንነታችንን የጠፋው ትላለች በጥልቅ ማዘኗን ስትገልጽ። የኢትዮጵያ ባለስልጣናት ከተማዋን ለማዘመን በያዙት እቅድ መሰረት ባለፉት ሳምንታት አፈርገፊ ቡልዶዘር መኪናዎች በፒያሳ ስፍር ቁጥር የሌላቸውን ህንፃዎች አፍርሰዋል። አንዳንዶቹ ደግሞ ከመቶ ዓመት በላይ ዕድሜ ያስቆጠሩ ናቸው። በአንድ ወቅት ደማቅ የነበሩ አካባቢዎች አሁን ወደ አዋራማ የቆሻሻ ክምር ተለውጠዋል። የአካባቢው ነዋሪዎችም ያለበቂ ማስጠንቀቂያ ቤታቸውንና የንግድ ስፍራቸውን ለቀው እንዲወጡ ተደርገዋል። በኢትዮጵያ የመጀመሪያው የባቅላባ መጋገሪያ ከነበረው ኬክ ቤት እስከ ወርቅ መሸጫ ሱቆችና በጣም ብዙ ሰዎች ይሰበሰቡባቸው እስከ ነበሩ ኬክ ቤቶች በርካታ ታሪካዊና ተወዳጅ ቦታዎች ሙሉ ለሙሉ ጠፍተዋል። በፒያሳ ተወልዶ አድጎ እዚያው በንግድ ስራ ይተዳደር የነበረው ዮናታን ኃይሉ ከሲኒማምፔር አንስቶ ፒያሳን ወደ ታች መመልከት ይረብሻል ሲል ስሜቱን ለአሜሪካ ድምፅ አጋርቷል። በጣም በጣም በጣም ነው የሚረብሸው። በጣ ያደግሽበት የተወለድሽበት አካባቢ እ ጦር ሜዳ ጦር ሜዳ እንኳን እንደው የምታያቸው አካባቢዎች፣ ቦታዎች ላይ ያለች ከአንቴር ጋር ቆመች በታች ብታይ በጣም በጣም ነው የሚረብሸው። አፈራረሱ ራሱ ይሄ በጣም በጣም በጣም በሚያሳዝን ሁኔታ ነው። በጣም ነው የሚረብሸው። ከብሪቲሽ ካውንስል ጀርባ ተወልዶ ያደገው ታምራት ማለደም ሰላሳ ዘጠኝ ዓመታትን በፒያሳ ኖሮ አሁን ደግሞ ልጆቹን በዚያው እያሳደገ ነበር። ከልጅነት እስከ እውቀት የኖረበት ፒያሳ ግን እንደሚፈርስ በተነገረው ሁለት ሳምንት ባልሞላ ጊዜ ውስጥ ታሪክ ሆኗል ይላል። እዛ አካባቢ ተወሎ እንዳደገ ሰው ታምራት ምን ይሰማሃል? ጎረቤት ትየቴነሽ ምን ይሰማቸዋል? ልብሳቸውን የማረው እናትና አባቴ በህይወት ያለው ቢኖር አቶ ማረጋ ምን ይሰማውታል? ተብለው ተጠይቆ እርዳታ ተሰብስቦ ማህበራዊ ወታችሁ ምንድን ነው? ይህ አማራጮች አሉ ተብሎ በፍላጎት ሲሆን እኮ ማለት ለውጥን ማን ይጠላል? ተፈጥሯዊ አይደል ለውጥ ማን ይጠላል? ግን ደግሞ ያን ደግሞ በተለያየ ዓለምን እኮ ወልድ ሲቲዎች እኮ ተከብሮ ይኖራሉ። አለት አይ ነው አሁን የትውልጅ ያደግኩበት ቦታ ላይ በግልጽ ስንነጋገር የጋራ ሽንት ቤት ነው ያለው። መሰረት መሰረተ ልማት የለውም። እጅግ በጣም ጥንታዊ ከተማ ነው። ግን ያለውስ ማህበራዊ መስተጋብር ክፉ ጎረቤት ይናፍቃል እኮ ባን ድም በግድ እኮ ወጣን አደለ። ወረዳ ብትሄጂ ክርክር ነው፣ በስነ ስርዓት የሚያናግርሽ የለም። መጥቼ ለመጠየቅ ብትሄጂ ነገሮችን ሁሉ ከፖለቲካ ጋር አያይዘው ሊንክ አድርገው ልማት አደናቃፊ አጉል ስም መስጠት ነው። የሰላሳ ዓመቷ የመንግስት ሰራተኛ ሰሜራ ደግሞ እጅግ የምንወዳቸው የነበሩ ብዙ ታሪኮቻችን ወድመዋል ትላለች። አዣንስ ፍራንስ ፕሬስ እንዳናገራቸው በርካታ የፒያሳ ነዋሪዎች እርሷም ሊደርስባት የሚችለውን አጸፋ በመፍራት ትክክለኛ ስሟ እንዲጠቀስ አትፈልግም። የአካባቢው ባለስልጣናት ሰሜራ ተወልዳ ያደገችበት ቤት እንደሚፈርስ ለቤተሰቦቹ ያሳወቁት የሚፈርስበትን ትክክለኛውን ቀን ሳይነግሩን ነው ትላለች። የአንድ ህፃን ልጅ እናት የሆነችውና በችኮላ በተፈጸመው እርምጃ በጠፉና በተጎዱ የቤተሰቦቿ ትዝታዎች ሐዘን ውስጥ የምትገኘው ሰሚራ በሳምንቱ ውሃና መብራት አቋረጡብን፣ ከዚያ በአንድ ቀን ከግማሽ ቤቱን እንድንለቅ ማስጠንቀቂያ ሰጡን፣ ስትልም ሂደቱን ታስረዳለች። ሌላው የፒያሳ ነዋሪ ሳሚም ተመሳሳይ ታሪክ ይናገራል። የአባቱ ንብረት የሆነውን የሳሚን የማተሚያ ቤት ንግድና ሌሎች ሱቆችን የያዘው ሕንፃ ሲፈርስ የነበረውን ሁኔታ ሲያስታውስ ሁሉም ነገር በብርሃን ፍጥነት ወደ አለመኖር ተለወጠ ይላል ሳሚ። የራሴ ሱቅ ነበረኝ፣ አሁን ግን ምንም የለኝም የሚለው የአርባ ዓመቱ ጎልማሳ አሮጌ ሊሆን ይችላል፣ ቆሻሻ ግን አይደለም፣ ለእኛ ቅርሳችን ነው ሲል ሀዘኑን ይገልጻል። ተቺዎችም መንግስት የአዲስ አበባ ኮሪደር ልማት ብሎ የጀመረው የከተማ አድሳትና የማስዋብ እቅድ ነባር ሕንፃዎችን ከማውደም ባለፈ ከልዩ ልዩ የማህበረሰብ ክፍል የተውጣጡ ሰዎች በፒያሳ የገነቡትን ማህበራዊ ትስስርም ያፈራረሰ ነው ይላሉ። አቶ ኤርሚያስ ተሰማ የስነ ሕንፃና የከተማ ልማት ባለሙያ ናቸው። ረጅም ዕድሜ ባስቆጠሩ መንደሮች ውስጥ ያለው ማህበራዊ ሕይወት በጣም ጠንካራ ነው። እርስ በርስ ተሳስሮ ነው ሰው የሚኖረው። ስለዚህ ለምሳሌ አንድ በዕድሜ የገፉ አዛውንት ቢኖሩም በጎረቤቶቻቸው መደበኛ ያልሆነ ጥበቃ ይደረግላቸዋል፣ እንክብካቤ ይደረግላቸዋል። አንድ ነገር ቢሆኑ ሮጦ የሚደርስላቸው ጎረቤት ይኖራቸዋል። ከዛ በተጨማሪ በእድርና በመሳሰሉት ማህበራዊ ትስስር ውስጥ የተሳሰሩ ናቸው። አንዳንድ አሉ፣ ለምሳሌ ከሰው ቤት የሰው ቤት እየሄዱ አንዳንድ ተባራሪ ስራ እየሰሩ ከዚህ ማህበራዊ ትስስር ጋር ጥገኛ ሆነው የሚኖሩ ሰዎች አሉ እና በቂ መሰረተ ልማት የሌለውን ማህበረሰብ እንደ መሰረተ ልማት ሆኖ ያገለገለው ይሄ የነበረው ማህበራዊ ትስስር እና ይሄ ማህበራዊ ትስስር ሳይነካ ለማስቀጠል ምንድን ነው የሚደረገው? አካባቢውን በሚታደስበት ጊዜ አንደኛ ሙሉ በሙሉ በአንድ አናደርገውም፣ በሂደት እናደርግና ከዛ በኋላ የሆነውን አካባቢ ላይ አዲስ ቤቶች ሰርቶ ነዋሪዎቹን እዛው እንዲዘዋወሩ በማድረግ አትሊስት እንትኑን እንኳን ይሄ የሚታየውንና የሚዳሰሰውን ነገር እንኳን መጠበቅ ባንችል ቢያንስ ግን የማህበረሰቡን ማህበራዊ ትስስር ግን የመጠበቅ ግዴታ ያለብን ይመስለኛል። እና በዚህኛው ልማት ውስጥ ከቅርስ ካለመጠበቁ በላይ በጣም የሚያንገበግበውና ማድረግ የነበረብን ትልቁ ነገር ይህንን ማህበራዊ ትስስር መጠበቅ እና ሰዎቹን ከአካባቢያቸው አለመንቀል ነበረ። በአራዳ ክፍለ ከተማ የሚገኘው አካባቢ ፒያሳ የሚለውን ስያሜ ያገኘው እንደ አውሮፓውያን አቆጣጠር በ1930ዎቹ ኢትዮጵያን ወሮ ቦታውን በተቆጣጠረው የጣሊያን ሙሶሎኒ ኃይሎች ነው። እስካሁን ስያሜውን እንደያዘ የዘለቀው። ፒያሳ በሀያኛው መቶ ክፍለ ዘመን መባቻ ላይ ሰፊ የገበያ ስፍራ ሆኖ ተገነባ። የአንትሮፖሎጂ ባለሙያው ዶሚኒክ ሀረሬ ስለ አካባቢው ሲያስረዱ ከ1889 እስከ 1913 ዓ.ም በነገሱት በዳግማዊ አጼ ሚኒሊክ ጊዜ አራዳ የኢትዮጵያ የንግድ ልብ ትርታ ነበር ይላሉ የአዲስ አበባ አሮጌዋ ፒያሳ የተሰኘ መጽሐፍ የጻፉት ሀረሬ ታላላቅ የንግድ ቤቶችን ያስፋፉ ህንዶች አርመናውያን ግሪኮች ፈረንሳዮችና ኢትዮጵያውያን በገበያው ዙሪያና በአቅራቢያው ባሉ መንገዶች መስፈራቸውን ያወሳሉ ይህ ዓለም አቀፋዊ ማህበረሰብ የተለያዩ የስነ ህንፃ ተጽዕኖችን ማሳደር እየቻለ ልዩ ከተማ መፍጠራቸውንም ያስረዳሉ። እንደ አውሮፓያን አቆጣጠር ከ1920ዎቹ ጀምሮ ነጋዴዎች የሚያስተዳድሯቸው መጋዘኖች ከአነስተኛ ኪዮስኮችና ሱቆች ጎን ለጎን ስራቸውን ቀጥለው ነበር። ሀብታም ነጋዴዎችና ባለስልጣን የሚኖሩባቸው በሚያማምሩ ድንጋዮችና እንጨቶች የተሰሩ ቪላ ቤቶችም ከመጠነኛ ቤቶች በትይዩ ህብረት ፈጥረው ኖረዋል። በቅኝ ገዢዎች ከተገነቡ የከተሞች ልማት ጋር ሲነጻጸር ፒያሳን ልዩ የሚያደርገው ከሌሎች የአፍሪካ ዋና ከተሞች በተቃራኒ አፍሪካዊ ባህሪን በልዩነት ይዞ መገንባቱ ነው ይላሉ። የሥነ ሕንፃ ባለሙያው ፒትኔደር የአዲስ አበባ ቤቶች የተሰኘውንና ከተመሰረተችበት ከ1886 እስከ 1936 ዓ ም ድረስ ያለውን የኢትዮጵያ ከተማ ቅርሶች የሚዳስሰውን መጽሐፍ የጻፉት ኒያደር ከተማዋ ይበልጥ እየለማች በሄደች ቁጥር በተመሳሳይ መፍረሶችና መፈናቀሎች ውስጥ ማለፏን ያወሳሉ። የአሁኑ ፈረሳ ለየት የሚያደርገው ግን እየደረሰ ያለው ውድመት መጠንና ብዙ መኖሪያ ቤቶች በተመሳሳይ ጊዜ እየፈረሱ መሆናቸው ነው ሲሉም ያብራራሉ። የስነ ሕንጻና የከተማ ልማት ባለሙያው አቶ ኤርሚያስ እንደ ፒያሳ ያሉ ከተሞች በምን መልኩ መጠበቅ እንደነበረባቸው ያስረዳሉ። በጣም እንዲህ ክሪቲካል፣ ወይም ደግሞ በጣም አንገብጋቢ ናቸው እነኚህ። የከተማውን ታሪክ በጣም የሚያሳዩ መነሻችንን የሚያሳዩ ናቸው ብለን የምናስባቸውን ሰፈሮች እንደ ሰፈር መያዝ ይኖርብናል። ያ ማለት አዳዲስ እዛ ጋር የሚጨመሩ ጥቃቅንም የሆኑ ተለቅ ተለቅ ያሉ የሚሆኑ ህንፃዎች፣ ግንባታዎች፣ ማንኛውም ነገሮች ህግ ይወጣላቸው እና የበፊቱን ታሪክ በማያጠለሹ መልክ ወይም በማይሸፍኑ መልክ እንዲደረጉ ይደረጋል። ይህም ደግሞ የከተማ ህግ ይወጣለታል ማለት ነው። ለምሳሌ ከዚህ ከፍታ በላይ እዚህ ቦታ ላይ አይገነባም። በመንገድ ዳር ያሉትን ህንፃዎች አንነካም። እነኝህን ሁሉ የምናደርገው ግን ጊዜ ተወስዶ ተጠንቶ ነው። ለምሳሌ ፒያሳን እንደ ፒያሳ ማንነቱን የሚገልጹት ነገሮች ምንድን ናቸው? የፒያሳ መገለጫዎች። ስለዚህ መጠበቅ ያለብን የትኞቹን ነገሮች የትኞቹ ነገሮችን ነው ባንጠብቅ ችግር የሌለው ብለን ተነጋግሮ በባለሙያዎች ጊዜ ተወስዶ መታሰብና መወሰን ያለበት ነገር ነው። እንደ አውሮፒያን አቆጣጠር በ2018 ጠቅላይ ሚኒስትር አብይ አህመድ ወደ ስልጣን ከመጡ ወዲህ በመሀል ፒያሳ ያስገነቡትን የአድዋ ሙዚየም አሳንጸዋል። በየካ ተራራ ላይ በብዙ ሚሊዮን ዶላር የሚገነባውን ቤተ መንግስት ወይም የጫካ ፕሮጀክትና በርካታ ግዙፍ ፕሮጀክቶችንም አስጀምረዋል። በተባበሩት መንግስታት ድርጅት መረጃ መሰረት ከ21 ሚሊየን በላይ ሰዎች በግጭትና በአየር ንብረት አደጋዎች ምክንያት አስቸኳይ እርዳታ በሚሹባት ሀገር ውስጥ እየተካሄደ ያለው የዚህ አይነቱ ከፍተኛ ወጪ የሚጠይቅ ቅንጡ ግንባታ ግን በብዙዎች ዘንድ ጥያቄ ፈጥሯል። በሀገር ውስጥ የሚታተመው ሪፖርተር ጋዜጣ ይፋዊ መረጃን ጠቅሶ እንደዘገበው በፒያሳ የሚታወቁ ሀምሳ ስድስት ህንፃዎች ሙሉ ለሙሉ ወይም በከፊል ፈርሰዋል። የኢትዮጵያ ቅርስ ባለስልጣን ዳይሬክተር አቶ አበባው እያሌው መስሪያ ቤታቸው የሀገሪቱን ቅርሶች ጉዳት እንዳይደርስባቸው በቅርበት እንደሚከታተል ይናገራሉ። በቅርቡ ለጋዜጠኞች እንደገለጹት ግን የህንፃ ዕድሜ ብቻውን ለቅርስነት ማዕረግ ብቁ አያደርግም ብለዋል። የአዲስ አበባ ከተማ አስተዳደር ከንቲባ አዳነች አበቤም ሊሰሩ የታቀዱት ሰፋፊ መንገዶች፣ የብስክሌት መጓጓዣዎችና የልጆች መጫወቻ ሜዳዎች ሁሉንም ህብረተሰብ ተጠቃሚ የሚያደርጉ ናቸው ሲሉ ፕሮጀክቱን ደግፈው ተሟግተዋል። እኛ ማፍረሳን ጀምር አንዳንድ አካባቢዎች መውደቅ ጀምረው ነበር ያሉት ከንቲባዋ ተጠብቀው ሊቆዩ የሚገባቸውን ትዝታዎች ግን ጠብቀናል ብለዋል። በፒያሳ ፈረሳ የተካሄደባቸው አብዛኞቹ ቦታዎች ለጨረታ እንደሚቀርቡ የከተማው ማዘጋጃ ቤት ባለስልጣናት አስታውቀዋል። ከመኖሪያቸው ለተፈናቀሉት ሰዎች ደግሞ የገንዘብ ካሳና የለውጥ ቦታ እንደተሰጣቸው ቢገልጹም፣ ነዋሪዎቹ ግን ቅሬታቸውን በማሰማት ላይ ናቸው። ለአብነት ያክል ላለፉት ሰላሳ ዓመታት ፒያሳ ላይ በንግድ ስተዳደር የነበረችው አዜብ በለውጥ የተሰጣት መሬት ከመንገድ የራቀና ለመኖሪያ ቤትም ሆነ ለንግድ ግንባታ የማይመች ነው ትላለች። ሰሚራም የተሰጣት ኮንዶሚኒየም ቤት የሚገኝበት ህንፃ መስኮት፣ በርና መጸዳጃ ቤት ያልተገጠመለት፣ ውሃና መብራት በቅጡ ያልተሟላለት እራቁቱን የቆመ ህንፃ ነው ትላለች። ይብሱኑ እንስሳትን ለማኖር እንኳን ተስማሚ አይደለም በማለት ታማርራለች። ሰሚራ እንደምትለው በአንድ ወቅት ጠንካራ ማህበራዊ ትስስር የነበረው የፒያሳ ህዝብ አሁን በየቦታው ተበትኗል። ወደፊት ልጆቻችን ስለ ቅርሶቻችንና እኛ ስላደግንበት ቦታ ሲጠይቁን ምንም የምናሳያቸው ነገርም አይኖርም ትላለች። በአሜሪካ ድምፅና በአዣንስ ፍራንስ ፕሬስ ለተጠናቀረው ዘገባ ስመኝሽ የቆየ ዋሽንግተን ዲሲ። ዘገባዎቻችን ይቀጥላሉ። በመቀጠል ደግሞ የምናስተዋውቃችሁ ስፖርት ፎር ቼንጅ የተባለ ለትርፍ ያልተቋቋመ እና በወጣቶችና በስፖርት ትስስር ላይ የሚሰራ ተቋም ነው። ወደ ዘገባ የፎርችኔት እግር ኳስ አካዳሚ አሰልጣኞቹ አባይነሽ አረጋ በስሯ ሁለት መቶ የሚደርሱ ህጻናትና አዳጊ ወጣቶች ያሉ ሲሆን ከስድስት አሰልጣኞች ጋር በጥምረት በመሆን ስራዋን ትሰራለች። አሰልጣኝ አባይነሽ ህጻናትና አዳጊ እግር ኳስ ተጫዋቾች በስፖርቱ ብቻ ሳይሆን ሁለገብ የሆነ እውቀትን አግኝተው ተወዳዳሪ መሆን ከባድ እንደሚሆንባቸው ትገልጻለች። ይህን ክፍተት ለመሙላት ስፖርት ፎር ቼንጅ ከተሰኘ ለትርፍ ያልተቋቋመ የኔትወርኪንግ ተቋም ጋር የመሰረቱት ትስስርም እንዳገዛቸው ነው የምትናገረው ሶችን እኛ ጋር እንግዲህ ጥሩ ግንኙነት ነው ያለው። በጣም በብዙ መንገድ ሰፖርት ያደርገናል። የሚገርምሽ በጣም በብዙ መንገድ ከስልጠና ጋር ተያይዞ ሞቲቬሽናል ትሬኒንግ ለልጆቹ ሳይቀር የሚገርምሽ፣ እኛ ብዙ ስልጠና የሚመስለን አሁን እግር ኳስ ስናሰለጥን በቃ እግር ኳስ ነው እግር ኳስ ብቻ ነው የሚመስላል። ግን ዴቨሎፕመንት ላይ ታሽ ልጆች ላይ ስትሰሪ ፕላናቸው መሆን ያለበት ትምህርት ነው። ከናሀዙ በጣም የሚገርመኝ ይሄ ፋዘር ከኳሱ ጎን ያለውን ነገር ነው ብዙም ነገር የሚያስተምሩሽ እና በጣም ብዙ ብዙ አናውቀው በእግር ኳሱ በጣም አሁን አንድ ፈን ኔት እንችላለን፣ ግን ደግሞ ከእግር ኳሱ ጎን ጎን ጎን ልጆቹ ምክንያቱም ነገር እግር ኳስ ተጫዋች ባይሆኑ ህይወታቸው እንዳይጨልም ነው። በጣም በምንድ ነው በቃ ባልጠበቅኩት መንገድ እነሱ ጋር ነው በመጀመሪያ ጊዜ ብዙ ኮቾች እኔ ብቻ ሳይሆን ብዙ ኮቾች አዋይር እነሱን የሚያገኙት። ከዛም በመነሳት እኛ አሁን ብዙ እናስተምራቸው ልጆች አሉ እንደ በተፈጥሮ ነትረ ያገኙት ኢንዱስትሪ ሆኑት ነገር አለ አይደል ተመርኩዘን እግር ኳስ ተጫዋች ነገር ባይሆኑ ብለን እንደ ካሜራ ማን እንደ ማኔጅመንት ምናምን አስተምራቸው ልጆች አሉ ኢትዮጵያ ውስጥ ከወጣቶች ጋር ተያያዥነት ያላቸው ስራዎች እና ምርቶች ላይ ትኩረታቸውን አድርገው የሚሰሩ መንግስታዊና መንግስታዊ ያልሆኑ ተቋማት፣ የግል ድርጅቶች እንዲሁም ግብረሰናይ ድርጅቶች ጋር በቀጥታም ሆነ በተዘዋዋሪ አዳጊዎችና ወጣቶች በሚሳተፉባቸው ስፖርት ላይ የኮርፖሬት ኃላፊነታቸውን በመጠቀም መዋለናዊያቸውንና እውቀታቸውን እንዲሁም ጊዜያቸውን እንዲያፈሱ ማድረግ የስፖርት ፎር ቼንጅ ተቀዳሚ አላማ መሆኑን የተቋሙ መስራችና ዋና ስራ አስፈጻሚ አህዱ ገብሩ ይናገራል። እነዚህ ነገሮች ስንሰራ አራት መሰረታዊ ምሰሶዎች አሉ፣ ወይም ደግሞ የተመሰረትንባቸው ዋና አላማዎች አሉ። የመጀመሪያው የትስስርና የህብረት መድረክ መፍጠር ወይም በእንግሊዝኛው ትንሽ ይጠላል፣ የኔትወርክ ፓርትነርሽፕ ፕላትፎርም መፍጠር እና እዛ ውስጥ ማን ነው የሚካተተው ስንል ኢንተርናሽናል ኦርጋናይዜሽን ለምሳሌ እንደነ ዩኤን ምክንያቱም ሀያሰራ አጀንዳ የነሱ እንደመሆኑ መጠን፣ ከዛ በመቀጠል የፕራይቬት ሴክተሩ የተለያዩ ስራዎችን የሚሰሩ ፕራይቬት ሴክተሮች አሉ፣ የፌዴሬሽኖች አሉ። ጋርች በአንድ ስፖርት ብቻ የተገደብን ስላልሆነ በኢትዮጵያ ያሉትን ሁሉንም ፌዴሬሽኖች በተቻለ መጡ መልኩ ለማካተት የሚጥር ነው። ከዛ ውጭ ደግሞ እንደኛ አይነት ደግሞ ሲቪል ሶሳይቲዎች አሉ። ስፖርት እንደ መሳሪያ የሚጠቀሙ መንግስታዊያን ተቋማት አሉ። እነሱን ሚዲያውን አድርገን በተለይ እነዚህን በማሳሰር ትልቅ መድረክ ለመፍጠር ነው የመጀመሪያው ዓላማችን። ተቋሙም በተለያዩ የስፖርት ዘርፎች ላይ የሚንቀሳቀስ ሲሆን የአካል ጉዳተኞችን ጨምሮ ሁሉም አዳጊዎችና ወጣቶች በስፖርት ተጠቃሚ እንዲሆኑ ያደርጋል። ሁለተኛው ደግሞ በአካቶ ወይም በኢንክሉዥን ፕሮጀክታችን አካል ጉዳተኛውን የሀገር ውስጥ ተፈናቃይን፣ ሬፊጂውን መርጂናላይዝ የሆኑ ደግሞ ይሄ ማይኖሪቲ ግሩፕስ የሚባሉት እንደዚህ አይነቶችን በስፖርቱ የምናካትትበት ሁለተኛው ፒለራችን ነው። ሶስተኛው ይሄን ለማድረግ ኢንስቲትዩሽናል ካፓሲቲ የተቋማት ግንባታ ያስፈልገናል። ተቋማት እስካልተገነቡ ድረስ የትኛውን ፕሮጀክት ዘላቂ ሊሆን አይችልም እና ዘላቂ ለማድረግ ተቋማትን የመገንባት ተቋማትን የማብቃት ፕሮጀክት አለን። ወይም አንዱ ፒላራችን፣ ሶስተኛ ፒላራችን እሱ ነው። በአራተኝነትና የመጨረሻው ፒላራችን የምንሰራበት ዲጂታላይዜሽን። የስፖርት ፎር ቼንጅ መስራች አህዶ ገብሮ በተለይም የሚሌኒየሙ የልማት ግቦችን ከስፖርቱ ጋር በማቀናጀት ግንዛቤ ለመፍጠር እንደሚሰሩም ጠቁሟል። የትምህርትን ጥራቱ ከማረጋገጥ አንጻር ስፖርቱ አንዱ መሳሪያ መሆን ይችላል የሚለውን እያሳየ እንገኛለን። ጀንደር ኢኳሊቲ ጎል አምስት ላይ እንሰራለን። በተለይ በስፖርቱ የሴቶችንም የወንዶችንም እኩል ተሳትፎ ለማረጋገጥ ትልቅ አስተዋጽኦ አለው። ጎል አስር ላይ ሬዲዩስድ ኢንኢኳሊቲስ የሚለው ለምሳሌ፣ አሁን ኢኳል ፔይ ሴቶችም ወንዶችም በስራም ቦታ ሊሆን ይችላል በስፖርቱም ላይ እኩል አይከፈላቸው። ስለዚህ ያንን አድቮኬት ከማድረግ ያንን ፕሮሞት ከማድረግ አንጻር የምንሰራቸው ስራዎች ሌሎች አሉ። ጎል አስራ ሶስት ላይ የክላይሜት አክሽን ያለ ስለዚህ እዛ ላይ የተለያዩ እንቅስቃሴዎች አሉ። ከዛ በተጨማሪ ጎል አስራ ስድስት በተለይ ከከተማ ጋር ከኢንስቲትዩሽን ጋር ሰስተናል ከማድረግ ጋር የሚሄድ ፕሮጀክት አለ። ጎል አስራ ሰባት ላይ ፓርትነርሺፕ ፎር ደ ጎልስ ትልቁ የምናምንበት የኛም ድርጅት መሰረት በጋራ መሰራት አለበት እና ፓርትነርሽፕ ያስፈልጋል የሚለው አሰፋውንዴሽን ነው። የእግር ኳስ አሰልጣኟ አባይነሽ በስፖርት ፎርቼንጅ አማካኝነት የአሰልጣኞ ስልጠና አድማሳችንን አስፍቶታል ትላለች። ከዚህ በተጨማሪም በስራቸው ያሉ ወጣቶች በተቃውሞ ወቅቱን ያገናዘበ ራስን የማብቃትና እንዲሁም ከሀገራዊ ሁኔታው ጋር የሚጣጣሙ ስልጠናዎች ማግኘታቸውን ነው የምታስረዳው። ስፖርቱ ጋር ተያይዞ ካፍ ኤክሰለንሲ አካዳሚ የእግር ኳስ አሰልጣኞች ኦልሞስት ወደ ሀያ እንሆናለን መሰለኝ ካልተሳሳትኩኝ እኔም አንድ ተሳታፊ ነበርኩኝ ያኔ ልጆቹ ጋር አሰልጣኞቹ ጋር ተስፋ ምናምን ታያለሽ እንደዚህ ሌላ ሰው መጫሆን ትምህርት ሲሰጥ ያም ያሁን ሀዱ እና ዶክተር ታዲዎስ ሲባላል ከአሜሪካን የመጣው በቃ የሰላምን አስፈላጊነት ነው በአጭሩ ሰውዬው አጠቃላይ ያስተማረው እና አሁን ደግሞ ለሀገር ያለንበትን ሁኔታ ታውቂያለሽ። ብዙ ነገር የጨላለንበትን ሰዓት ላይ እነ ስፔሻሊ ያ ትምህርት የተሰጠበት ደግሞ ክረምት ላይ ነበር እና በቃ የሚሰማው ሶሻል ሚዲያው ምኑን ምኑን፣ ለልጆች ደግሞ ለሶሻል ሚዲያ ቅርብ ስለሆኑ ያ ስልጠና መሰጠቱ በሰዓቱ አስፈላጊ ነበረ እና ያንን ትምህርት ካገኙ በኋላ ሰውየው ደግሞ በቃ ተስፋ ብዙ ተስፋ እንዳላቸው ነው የነገራቸው። አሁን እንዳልኩሽ፣ እዛም ላይ ሰውየው ያስተማረው እግር ኳስ ብቻ አይደለም። የተለያዩ ስልጠናዎችን ለስፖርት ቡድኖች፣ ክለቦች እንዲሁም ከወጣቶች ጋር ለሚሰሩ ተቋማት የሚሰጠውና የሚያስተሳስረው ስፖርት ፎር ቼንጅ ያሉበትን ተግዳሮቶችም አህዱ ጠቁሟል። በተለይ ሰው ላይ ስሰሪ አንደኛ ለውጡ ረጅም በተለይ አሁን ምክንያቱም እያወራን ያለው ነው ስለ ባህሪ ለውጥ ነው። እያወራን ያለው ነው ስለ ህይወት ክህሎት ነው። እያወራን ያለው ነው ኢሚዲየት ይልቅ ትርፍ የምታገኝበት ነገሮች አሉ። ስለዚህ እኛ ስፖርት ፎር ቼንጅም ስንለው ረጅም ጊዜ የሚፈጅ ነው። እኔ እንደ ድርጅት መስራች፣ ስራ አስኪያጅ ቮለንተር ነው የማደርገው። አንድ ፉል ታይም ቮለንተር ነው እያረኩ ያለሁት። ሌሎችም ቲሞቻችን ቦርዱም ሁሉም ቮለንተሮች ናቸው። ስለዚህ በተለይ የቮለንተሪ ሀሳብን ከማስረጽ አንጻር ምን ፈልገዋል? ያ ላይ ይቀር ያኛው ነው ግን፣ በዋነኝነት ሁለተኛው ቻሌንጅ አለም ላይ በጣም ትላልቅ ተቋማት አሉ፣ ትላልቅ የዩኤን ተቋማት አሉ፣ የፕራይቬት ሴክተር አሉ። እኛ ሀገር ያሉ ሌላ ሀገር ላይ በዚህ በስፖርት ለልማት ብዙ አድቫንስ የሆነ ስራ ይሰራል። እኛ ሀገር ላይ ስትመጪ ምንም የሚል ምንም ስራ አይሰሩ። ስለዚህ እነሱን የማሳመኑን ስራ ሄዶ ኮንቨንስ የማድረጉ ስራ የሌላ ሀገሮችን ተሞክሮ የራሳቸው ኦርጋናይዜሽን ተቋም ስሩ የሚሰሩ ስራዎች ሌላ ላይ ስፖርት ላይ እነሱ በደንብ ያምኑበታል እና እሱ ላይ ቻሌንጅ አለ። ምክንያቱም ስፖርትን እንደ መጨረሻ ነገር እንደማይፈለግ ነገር ወይም ደግሞ እንደ አዲሽናል ነገር የማየት ነገሮች አለ እና አንዳንድ ኦርጋናይዜሽኖች ያው ዶነር ቤት ስለሆኑ ስራቸው ለዶነር ሪፖርት የማድረግ እንትኑ ምናምን የግድ አለባቸውና እንትኑን ብዙ ጊዜ የመተሳሰሩን ነገር አይፈልጉት። የስፖርት ፎር ቼንጅ መስራችና ዋና ስራ አስፈጻሚ ያህዱ ገብሩ፣ ተቋሙ በተለይም ከዲያስፖራ ጋር ትስስር ለመፍጠርና ድጋፎችን ለማጎልበት በካናዳና በኒውዮርክ ቅርንጫፍ መስሪያ ቤቶችን የመክፈት ህልም ይዘው እየተንቀሳቀሰ መሆኑንም ለአሜሪካ ድምፅ አስታውቋል። ከአሜሪካ ድምፅ ዋሽንግተን ዲሲ ለተጠናቀረው ዘገባ አይደንገረመው የምሽቱ የመጨረሻው ዘገባችን ስፖርት ነው። ኬኔዲ አባተ ይቀጥላል። የቻይና ሱዙ ከተማ ቀዳሜ ዕለት በተካሄደ የዳይመንድ ሊግ ውድድር በ5000 ሜትር ሴቶች ኢትዮጵያውያን አትሌቶች ከአንደኛ እስከ አራተኛ ያለውን ደረጃ ይዘው አጠናቀዋል። ውድድሩን መቅደስ ዓለምሸት በ14 ደቂቃ ከ36.7 ሰከንድ አንደኛ ሆና ስታሸንፍ የ2021 ከ20 ዓመት በታች የ800 ሜትር ሻምፒዮኗ አያልዳኛቸው በ16 ማይክሮሰከንድ ብቻ ተቀድማ ሁለተኛ ወጥታለች። ከስድስት ወራት በፊት ህዳር ላይ ሁለተኛ ከወጣችበት የኒውዮርክ ማራቶን በኋላ የመጀመሪያ ውድድሯን ያደረገችው ለተሰንበት ግዳይ በ14 ደቂቃ ከ37 ነጥብ 13 ሰከንድ ሶስተኛ ስትወጣ ውብርስ ታስቻለ አራተኛ ደረጃን ይዛ አጠናቃለች። በወንዶች የ5000 ሜትር ውድድር ደግሞ አትሌት ሰለሞን ባረጋ የውድድሩን ክብረ ወሰን በመስበር አሸንፏል። በ17 ዓመቱ የአገሩ ልጅ አትሌት ቢኒያም መሐሪ ብርቱ ፉክክር የገጠመው ሰለሞን ውድድሩን 12 ደቂቃ ከ5568 ሰከንድ በሆነ ጊዜ ሲያጠናቀቅ ገና ሁለተኛ የ የ5000 ሜትር ውድድር ያደረገው ቢኒያም ከአንድ ሰከንድ በታች ዘግይቶ ገብቶ ሁለተኛ ወጥቷል። ሶስተኛ ደረጃን የያዘው ኬንያዊው ቤንሶን ኪፕላጋት ነው። በሌላ የአትሌቲክስ መረጃ አትሌት መዲና ኢሳ በ5 ኪሎ ሜትር ከ20 ዓመት በታች ውድድር የዓለም ክብረ ወሰንን ሰብራለች። በአዲዳስ ኩባንያ አዘጋጅነት ቅዳሜ በጀርመን በተካሄደው አዲ ዜሮ የ5 ኪሎ ሜትር ከ20 ዓመት በታች የጎዳና ላይ ሩጫ አትሌት መዲና በ14 ደቂቃ ከ38 ሰከንድ የ ዓለም ክብረ ወሰንን በመስበር ስታሸንፍ ሌሎቹ ኢትዮጵያውያንም መልክናት ውዱና ፎቲየን ተስፋይ ሁለተኛና ሦስተኛ ደረጃን በመያዝ አጠናቀዋል። በወንዶች 5 ኪሎ ሜትር ዮሚፍ ቀጀልቻ በ13 ደቂቃ አንደኛ ሲወጣ፣ የአገሩ ልጅ አዲሱ ይሁኔ በ13 ደቂቃ ከ05 ሰከንድ ሁለተኛ፣ የባህሬኑ ብርሃን ባለው ሦስተኛ ወጥቷል። ከሁለት ሳምንት በፊት ሚያዚያ ስድስት በቤጂንግ በተካሄደው የግማሽ ማራቶን ውድድር ላይ ከአንደኛ እስከ አራተኛ የወጡ አትሌቶች ያገኙት ውጤት ተሰርዞ ሽልማታቸውን እንዲመልሱ ተወስኗል። የቻይናው ሄጂያ ውድድሩን እንዲያሸንፍ አንድ ኢትዮጵያዊና ሁለት ኬንያዊ አትሌቶች ፍጥነታቸውን መቀነሳቸው በምርመራ መረጋገጡን አዘጋጆቹ ካሳወቁ በኋላ ነው ውሳኔው የተላለፈው። አሶሼትድ ፕሬስ እንደዘገበው አራቱም ሯጮች ውጤታቸው የተሰረዘ ሲሆን የተሸለሙትን ሜዳሊያና ገንዘብ እንዲመልሱም ይደረጋል። በውድድሩ ላይ ኢትዮጵያዊው ደጀኔ ኃይሉ፣ ኬንያውያኑ ሮበርት ከተር እና ዊሊ ምናንጋት፣ ቻይናዊው ሂጂያ ወደፊት እንዲያልፍ ምልክት ሰጥተውት እነርሱ ፍጥነታቸውን ሲቀንሱ የሚያሳዩ የቪዲዮ ምስሎች መነጋገሪያ ሆነው ነበር። ጉዳዩን ለማጣራት የተቋቋመው ኮሚቴ ባወጣው መግለጫ መሰረት ሶስቱ ሯጮች ሆን ብለው ፍጥነታቸውን ቀንሰዋል። ልዩ ኮሚቴው አራት ሯጮች መጀመሪያ ላይ በስፖንሰር አድራጊ ድርጅት በአሯሯጭነት ተቀጥረው እንደነበር ገልጾ ነገር ግን የውድድሩ ዋና አዘጋጆች ይህንን አያውቁም ብሏል። ከአሯሯጮቹ አንዱ ውድድሩን እንዳላጠናቀቀ ማስታውቋል። መግለጫው ውድድሩ የተጭበረበረ መሆኑን ባይገልጽም ይቅርታ ጠይቋል። ኮሚቴው በዚህ ውድድር የነበሩ ስህተቶች ሰዎችን ለይተንሳ እናስተካክል በመቅረታችን ዓለምንና ሁሉንም የህብረተሰብ ክፍል ከልብ ይቅርታ እንጠይቃለን ብሏል። የውድድሩ ዋና አዘጋጅ የሆነው ዣንግ አዎ ሉፓ ስፖርት ማኔጅመንት የተባለ ኩባንያም ከዚህ በኋላ የቤዥንግ ግማሽ ማራቶንን የማስተናገድ መብቱን ተነጥቋል። ፍጥነታቸውን ቀንሰዋል የተባሉት ሯጮች በውድድሩ ላይ የተሳተፉት በአሯሯጭነት እንጂ በተወዳዳሪነት እንዳልነበረ ከሯጮቹ አንዱ መግለጹ አይዘነጋም። የስፔን መንግስት የሀገሪቱን እግር ኳስ ፌዴሬሽን የሚቆጣጠር ልዩ ኮሚቴ አቋቁሟል። ኮሚቴው በቀድሞው ፕሬዚደንት ሉዊስ ሩቢያሌስ ላይ የተፈጠረውን ቅሌት ተከትሎ ፌዴሬሽኑ አዲስ ምርጫ እስኪያደርግ ድረስ የሚቀጥል ነው። ሩቢያሌስ በዚህ ወር መጀመሪያ ላይ በሙስናና በህገ ወጥ የገንዘብ ዝውውር ተጠርጥሮ የተያዘ ሲሆን በስፔን የዓለም ዋንጫ አሸናፊ ጄኒ ሄርሞሶ ላይ በፈጸመው የመሳም ቅሌትም ፍርዱን በመጠባበቅ ላይ ይገኛል። ሩቢያሌስ ተጫዋቿን ከንፈሯ ላይ የሳመው በስምምነት እንደነበረ ቢገልጽም ሄርሞሶ በበኩሏ ያለ ስምምነት ነው የሳመኝ ስትል ክዳለች። የስፔን እግር ኳስ ፌዴሬሽን በሌሎችም ቅሌቶች ስሙ እየተነሳ ሲሆን የአገሪቱ ብሔራዊ የስፖርት ምክር ቤት በፌዴሬሽን ውስጥ ለተፈጠረው ቀውስ ምላሽ ለመስጠትና የስፔንን አጠቃላይ ጥቅም ለመጠበቅ የመንግስት ተሳትፎ አስፈልጓል ብሏል። የስፔን መንግስት ይህንን ውሳኔ የወሰደው ፌዴሬሽኑ እያጋጠመው ያለውን ከባድ ሁኔታ ለማስተካከል እና ድርጅቱ ተሃድ ተመልሶ እንዲጀምር ለማስቻል ነው ሲልም አክሏል። ከመስከረም ወር ጀምሮ ከኃላፊነታቸው በተነሱት ሩቢያሌስ ምትክ ፌዴሬሽኑ አርብ እለት ፔድሮ ሮቻን አዲስ ፕሬዝደንት አድርጎ የሾመ ቢሆንም እርሳቸውም በሙስና ቅሌት ምርመራ እየተደረገባቸው ይገኛል። ስፔን የ2030 የወንዶች የዓለም ዋንጫን ከፖርቹጋልና ና ሞሮኮ ጋር በጋራ ለማዘጋጀት በቤት ስራ ላይ ያለች፣ በፌዴሬሽኑ የተከሰተው ቅሌት ባለስልጣኖቿን ክፉኛ አሳስቧል። ፌዴሬሽኑን የ የሚመራው ኮሚቴ በገለልተኛ ሰዎች የተዋቀረ እንደሆነ ምክር ቤቱ ቢገልጽም የዓለም እግር ኳስ አስተዳዳሪው አካል ፊፋ እና የአውሮፓው አስተዳዳሪ ዩኤፋ ጉዳዩን በከፍተኛ ስጋት እየተከታተሉ መሆኑን አመልክተዋል። የፊፋ ህግ አባል አገራት መንግስትን ጨምሮ ከሶስተኛ ወገን ተጽዕኖ ነጻ ሆነው የእግር ኳሱን ዘርፍ እንዲያስተዳድሩ ይደነግጋል። ለዛሬ ምርጥ ናቸው። ስፖርታዊ መረጃዎቻችን እነዚህ ናቸው። ለአሜሪካ ድምፅ ኬኔዲ አባተ፣ አዲስ አበባ። የተከበራችሁ አድማጭ ተመልካቾቻችን ከአሜሪካ ድምፅ ተሰናድቶ የሚቀርብላችሁ የጋቢና ቤይ መሰናደው ተጠናቀቀ። አብራችሁን ስላመሻችሁ አብዝተን እናመሰግናለን። አስተያየት ወይም ጥያቄ ቢኖራችሁ በአምሃሪክ የፌስቡክ ገጽ ላይ ለጋቢና ቤይ እያላችሁ አድሱን የደንገረመው። መሰናደውን በመምራት ኤልያስ አስማረ ስልጭቱን በማቀናበር ከመላው የአሜሪካ ድምፅ የስቱዲዮ ባለሙያዎች ጋር አብረናችሁ ነበርን። ሰላም ጤና ይስጥልኝ።